በአዲስ አበባ መንገድና ትራንስፖርት ቢሮ ቅርንጫፍ ጽሕፈት ቤቶች ስናገለግል የቆየን ከስድስት መቶ በላይ ሰራተኞች ከምደባ ውጪ ተደርገናል፣ ከስራ ተባረናል ሲሉ ቅሬታቸውን ገልጸዋል። ከስራ ገበታቸው እንዲነሱ የተደረጉት የፖለቲካ አመለካከታቸውን ጭምር መነሻ ባደረገ አዲስ ምደባ መሆኑን እየተናገሩ ነው። አንድም ሰራተኛ አልተባረረም ያለው ቢሮው በበኩሉ አዲሱ ምደባ የሥራ ልምድና የትምህርት ዝግጅትን ብቻ መሰረት ማድረጉን አስታውቋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የአዲስ አበባ መንገድና ትራንስፖርት ቢሮ አገልግሎት የሚሰጠው በአስሩ ክፍለ ከተሞች ባሉት ቅርንጫፍ ጽፈት ቤቶች ጭምር ነው። በከተማዋ ያለውን የትራንስፖርት ሥርዓት ለማስተካከል በሚልም አዲስ አደረጃጀት አዘጋጅቷል። በዚህም መሰረት ቢሮው የትራፊክ ኤጀንሲ፣ የትራንስፖርት ባለሥልጣን እንደዚሁም አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በሚል ሶስት መዋቅሮችን እንዲያካትት ተደርጓል። ከእነዚህ ሦስት መዋቅሮች ሁለቱ ደግሞ ማለትም የትራንስፖርት ባለሥልጣን እና የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለሥልጣን በአስሩም ክፍለ ከተሞች ቅርንጫፍ ይኖራቸዋል። እናም የትራንስፖርት ጽፈት ቤት በሚል በየክፍለ ከተማው አንዳንድ የነበሩት ቅርንጫፍ ጽፈት ቤቶች ሁለት ሁለት ይሆናሉ ማለት ነው። የቅሬታ ነሻ የሆነው ግን አዲሱ አደረጃጀት አይደለም። ይልቁን ከነባር ሰራተኞች አብዛኛዎቹ በነኚህ ቅርንጫፍ ጽህፈት ቤቶች አልተመደቡም እንዲያውም ተባረዋል የሚል ነው። ህገ ወጥ በሆነ ሁኔታ ተባረረን ካሉት አንዱ ይህንኑን ያብራሩት። ለምሳሌ አንድ ክፍለ ከተማ ዘጠና አምስት ምናምን ሰራተኛ ነው ያለው። ከዛ ውስጥ አስራ አምስት ሀያ በጣም ብዙ በዛ ቢባል ሀያ ሰራተኛ ነው የተመደበው እና ሰባው ከቁንትን ውጭ ነው ያለው ስታባዛው እንግዲህ በአስሩም ስታባዛው ስድስት መቶ አርባ ሰራተኛ ተባረረ ማለት ነው። የተሸለሙ ሰዎች ሁሉ በዚህ አመት ተባረዋል። በስራ ትጋታቸው የተሸለሙ ከአንድ እስከ ሶስት የወጡ በየክፍለ ከተማው፣ ባለፈው አመትም ለምሳሌ እኔ ባለፈው አመት ተሸለም ያለው ግን ተባረረ ያለው። ሌላዋ ቅሬታ አቅራቢም አዲሱ ምደባ የፖለቲካ አመለካከትን ጭምር ከግምት ማስገባቱን ትናገራለች። አንደኛ ቅድመ የተሰጠው ለድርጅት አባል፣ የተመደበው አካል ጥፋት ኑሮበት የተገኘው ዛሬ የበላይ ሆኖ መቀመጥ፣ የቤተሰብ ቤት መሆን ማለት የሆነ አካል ግሩፖች ጥፋት ኖሮባቸው እንኳን ጥሩ ጥሩ ቦታ ተመድበው መቀመጥ፣ አልፎ ተርፎ ደግሞ የማርክ አሰጣጥ ሚስጥር መሆን፣ ዘመድ የሆኑ ሰዎች ጥሩ ጥሩ ቦታ ተመድበዋል። ጥሩ ዶክመንት ኖሯቸው የተጋነነ ስህተት የሌለባቸው ሰዎች ደግሞ ያልተመደቡ ሰዎች አሉ። ስለዚህ ይሄ የመንግስት ቤት ነው ወይስ የግለሰብ ቤት ነው ፒኤልሲ ነው? እሱ ግልጽ ስላልሆነልን ነው ይህን ነገር መንግስት አይቱ። ውጤት እንዲሰጠን ነው ሚዲያው ግልጽ አድርጎ እንዲነግረን። ቅሬታ አቅራቢዎቹ እንደሚሉት በስራ አፈጻጸም እና ምዘና የተሰጣቸውን ውጤት እንኳን አያውቁም። ጥናቱን ያጠናውና ምደባውን ያካሄደው ቡድንም ገለልተኛ አይደለም። መረጃ ይቀበል የነበረውም ከአስተዳደሩ ነው ባይ ናቸው። ቀጣይዋ ቅሬታ አቅራቢ እንደምትለውም ሁሉንም መስፈርቶች የሚያሟሉ እንኳን ያልተመደቡበት ሁኔታ አለ። በእኔ ቦታውን ሰው ተመድቧል፣ በሌላውም ሰው ተመድቧል። የተሻለ ትምህርት ደረጃ እያለኝ ድግሪ ያለን ከዛም በላይ ያለን እስራኤልም ልምድ 20 ዓመት ከ30 መት በላይ ያለ ሰው አልተመደም። አሁን ሰራተኛው ምንድነው የውስጡ ጥያቄ፣ ደብዳቤ ያልደረሰው ንብረት አስረክብ፣ ሶስት ቀን ቅሬታን አሰማ፣ ከዛ በኋላ ልቀቅ ቢሮ ነው እየተባለ ያለው። ለምን የከተማ አስተዳደር የን ችግራችን አያለንም? መቶ ሰው ከኋላው ሰው አለ፣ ልጅ አለ፣ የቤት ከራ ያለ ባለቤት አለ፣ አንድ ሰው ብቻ ቤቱን የሚያስተዳድር ይሄ ሁሉ ችግር ባለበት በኢትዮጵያዊ ዜጋዊ ሆነን ለምንድን ነው መብታችን የሚረገብ? ሲቪል ሰርቪስስ እኮ አንድ ሰው ሲነሳ ቢያንስ እስከ 45 ቀን ንብረቱን መመለስ አለበት። ደብዳቤ ሊደርሰው ይገባል። ያ ባልሆነበት ዛሬውኑ በሶስት ቀን ውስጥ ንብረታችሁን መልሳችሁ ሂዱልን ነው የተባሉ የአዲስ አበባ መንገድና ትራንስፖርት ቢሮ ግን በሰራተኞቹ የቀረበው መረጃ የተሳሳተ መሆኑን አስታውቋል። የቢሮው ምክትል ኃላፊ አቶ ቢኒያም ምክሩ እንዳሉት ከስራ የተባረረ አንድም ሰራተኛ የለም። በእነዚህ በአዲሱ ቅርንጫፍ ጽሕፈት ቤቶች ላይ ትምህርትና የስራ ልምድ ያላሟሉትን ሰራተኞች ደግሞ በየክፍለ ከተማቸው በያዙት ደሞዝና ባሉበት ደረጃ ባሉ የተለያዩ ጽሕፈት ቤቶች ላይ የሚመደቡበት ሁኔታ ነው ያለው እንጂ ከምደባ ውጪ የተደረገ የተቀነሰ የተባረረ አንድም የመንግስት ሰራተኛ የለም። ቋሚ ሰራተኛ መሆናቸው የመንግስት ሰራተኛ መሆናቸው ይቀጥላል። መስሪያ ቤት ነው የሚቀይሩት እያሉኝ ነው። ባጭሩ፣ በትክክል አንዱ የመንግስት ሰራተኛ ትልቁ ጥቅም ከመንግስት ሰራተኝነቱ ያለአግባብ ሊባረር አይችልም። የራሱ መብት አለው። ስለዚህ የቦታ ለውጥ ነው እንጂ የተደረገላቸው በያዙት ደሞዝ በያዙት ጥቅማጥቅም ቋሚ ሰራተኝነታቸው ተጠብቆ የመንግስት ሰራተኝነታቸው ተጠብቆ ይቀጥላል። የስነ ምግባር ጉድለት ካለባቸው ጥቂቶች በስተቀር ሁሉም ሰራተኛ የተመዘነው በስራ ልምድና በትምህርት ዝግጅት ብቻ መሆኑንም አቶ ቢኒያም አብራርተዋል። አሁን በቅርንጭ በየክፍለ ከተማው ባለ ትራንስፖርት ጽህፈት ቤት ውስጥ ያሉ ሰራተኞች በአዲሱ ቅርንጫፍ ጽህፈት ቤቶች ላይ የተመደቡት በአመለካከት በተሞላ ነጥብ አይደለም። ይህን ዋና መያዝ ያለበት የተመደቡት የትምህርት ዝግጅትና የስራ ልምድ ማዕከል ተደርጎ ብቻ ነው። ይሄ ደግሞ ለእያንዳንዱ ሰራተኛ በአዲሱ ቅርንጫፍ ጽህፈት ቤት ላይ ምን መስፈርት ያሟላ ሰራተኛ ነው የሚመደበው የሚለው በየክፍለ ከተማው ተለጥፏል። የተለጠፈውን መረጃ አይቶ አንድ ሰራተኛ እኔ ትምህርት ዝግጅትና የሳንዱን አሟላለሁ እዚህ ቦታ መግባት እየቻልኩ አልተመደብኩም የሚል ሰው ካለ የቅሬታ ኮሚቴ አደራጅተን በቢሮአችን ለሶስት ቀን ቅሬታ እየተቀበልን ያለ ነው። ከሰላንት ጀምሮ ያንንም መሰረት አድርገን ምናልባት ሚስ የተደረጉ ልጆች ካሉ እያሟሉ ከምደባዎች የተደረጉ ካሉ እነሱን ተቀብለ ምናስተናገድበት ሁኔታ ነው ያለው። በእያንዳንዱ ክፍለ ከተማ ውስጥ ሰላሳ ሁለት የተለያዩ ጽሕፈት ቤቶች እንደሚገኙ በመንገድና ትራንስፖርት ቢሮ ስር ያሉትም ከነዚህ ሁለቱ ብቻ መሆናቸውን አቶ ቢኒያም አስታውሰዋል። እናም እንደ እርሳቸው አባባል ያልተመደቡት ሰዎች ከሁለቱ ውጭ ባሉ ሌሎች ሰላሳ ጽሕፈት ቤቶች የመንግሥት ሠራተኛ ሆነው ይቀጥላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ